The voice of a የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእስራኤል የሚገኙ ኤርትራውያን ስደተኞችን ወደ ሌላ አገር ለማሸጋገር የቀረበው ሀሳብ ተቀባይነት የሌለው ነው አሉ። በቅርቡ ከኤርትራ ቴሌቪዥንና ሬዲዮ ጋር ባደረጉ ቃለ ምልልስ በዓለም ላይ እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ ነው ያሉት ፕሬዝዳንት ኢሳያስ የተባበሩት መንግስታት ድርጅት ችግሩን እንዲመረምር ያቀረቡት ሀሳብም መልስ እንዳላገኘ ተናግረዋል። በእስራኤል የሚገኙ ኤርትራውያን ያን ስደተኞች ወደ ሀገራቸው እንዲመለሱ ከእስራኤል ጋር ያደረጉት የሀሳብ መለዋወጥም ስኬት አልባ መሆኑን የተናገሩት፣ እስራኤል ኤርትራውያን ስደተኞችን ወደ ሶስተኛ ሀገር ለማዘዋወር ያደረገችውን ውሳኔ ግን አጥብቀው ተቃውመዋል። ብርሃነ በርሄ ከአስመራ ተከታዩን አድርሶናል። ፕሬዚዳንት ኢሳያስ አፈወርቂ ባለፈው ቅዳሜ ጥር 20 2018 ከሀገር ውስጥ ቴሌቪዥንና ሬዲዮ ጋር ባደረጉት ቃለ መጠይቅ በዓለም ላይ እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ እንደሆንና ጉዳዩም በጣም አሳሳቢ በመሆኑ የተባበሩት መንግስታት ድርጅት ምርመራ እንዲያደርግ በ2013 እንደ ኤውሮጳውያን አቆጣጠር በጊዜው ለነበሩት የማህበሩ ዋና ጸሐፊ ሚስተር ባንኪሙን አቤቱታቸውን በጽሑፍ እንዳቀረቡ ሆኖም ግን ጉዳዩ ተሸፋፍኖ እንዳለፈ ገልጠዋል። ፕሬዚዳንቱ በእስራኤል ስለሚገኙ የኤርትራ ስደተኞች ጉዳይ አስመልክቶ ሲናገሩ ስደተኞቹ ወደ አገራቸው የሚመለሱ ከሆነ ለደረሰባቸው በደልና ለተሰበረ ዕድላቸው አዲስ ሕይወት ለመጀመር የሚያስችል የገንዘብ ካሳ እንዲሰጣቸው በኤርትራ በኩል የቀረበውን ሀሳብ በማጣጣል ስደተኞቹን ወደ ሌላ ሀገር ለማሸጋገር እየቀረበ ያለው ሀሳብ ምክንያታዊ እንዳልሆነና ተቀባይነት የሌለው ነው ሲሉ ተቃውሟቸውን ገልጠዋል። ናይዚ ሁሉ ኣብ ልዕሊኡ ዝወረደ በደልን እተቆፈ ዕድልን ሓድሽ ህይወት ክጀምር ምእንቲ ብትዓው ዝኾነ ካሕሳ ክዋህቦ ክእል ኣለዎ ንሕና ገምዳም ለ ንብሎ በስደተኞቹ ላይ ለደረሰባቸው በደልና ለተሰበረ ዕድላቸው አዲስ ሕይወት ለመጀመር የሚያስችል የገንዘብ ካሳ ያስፈልጋቸዋል። በእኛ በኩል የቀረበው ሀሳብ ለአንድ ሰው ከሀምሳ ሺህ ዶላር የማያንስ ገንዘብ እንዲሰጣቸው ነው። ጉዳዩ ግን ተዘግቶ ስደተኞቹ ወደ ሩዋንዳና ኡጋንዳ ነው የሚላኩት ተባለ። ከቅርብ ጊዜ ወዲህም እነዚህ ስደተኞች ሳይሆኑ ኤጀንቶች ናቸው። የሚቀበለን ሀገር ካለም ወደዛ እንልካቸዋለን ተባለ። እነዚህ እኮ ሰዎች ናቸው። በጎችንም እንኳን እንደዛ አትጥላቸውም። የትኛው ሀገር መንግስት ነው የዜጎቻችን ተጠያቂ ሆኖ ሊቀበላቸው የሚችለው? የዜና ወሬ ሳይሆን እነዚህ መንግስቶች ዜጎቻችንን በኃላፊነት ተቀብለው የሚያኖሯቸው ከሆነ በየትኛው ህግና ስርዓት ሊያደርጉት ይችላሉ? በየትኛው መብትስ እንደዛ ሊደረግ ይችላል? በመጨረሻ ይሄ ወዴት ነው የሚወስደን? ይህ የሀያ አንደኛው ክፍለ ዘመን ባርነት ማስተካከያ ሊደረግበት ይገባል። እኔ መንግስትን ጠልቸዋለሁ አልቀበልም ያለ እንደፈለገው ሊቀር ይችላል። በሰዎች የህይወት ዋጋ ግን እንዲህ አይነት የማላቀጥ ተግባር ሊደረግ አይገባም። ፕሬዚደንት ኢሳያስ አፈወርቂ የሙኒራ ቤት ችግርን አስመልክተው ሲናገሩ የመኖሪያ ቤት ችግር በአጭር ጊዜ የሚፈታ ችግር እንዳልሆነ በመግለጽ ባለፈው አመት ቅድሚያ ተሰጥቶት የነበረው የመኖሪያ ቤት ግንባታ የመጀመር እቅድ እንደታሰበው በጊዜው ሊተገበር እንዳልቻለ ዋናዎቹ ምክንያቶች ደግሞ የህንፃ መሳሪያዎችና የባለሙያዎች እጥረት፣ የማሽነሪና ሌሎች ለግንባታው የሚያስፈልጉ ጥሬ ነገሮች አለመሟላት እንደሆኑ ከዘረዘሩ በኋላ በዚህ ቢያዝ ነው። የ2018 ዓመት ግን ካለፉት አመታት ከታዩት ድክሞቶቻችን በመነሳት ችግሮቻችንን በመፍታት ግንባታውን ለማስጀመር የሚያስችል አንድ እንደ መነሻ የሚሆን እቅድ በማውጣት ግንባታው እንደሚጀመር አስረድተዋል። ፕሬዚደንት ኢሳያስ ከዚህም በተጨማሪ ማህበራዊ ፍትህን ለማንገስ በተለያዩ ሴክተሮች እየተሰሩ ስላሉ የልማት ስራዎች፣ የደሞዝ የማስተካከያ ጭማሪና የቁጠባ እድገቶችን በሚመለከት ሰፊ ማብራሪያ ሰጥተዋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ